የዲደብልዩ ዜና በመጀመሪያም ዋና ዋና ዜና፣ የኢትዮጵያ መከላከያ ሰራዊት በትግራይ ክልል ዋና ከተማ መቀለ ዛሬ ሰኞ የአየር ድብደባ መፈጸሙን የግብረሰናይ ድርጅት ሰራተኞችና ዲፕሎማቶች ተናገሩ። የኢትዮጵያ መንግስት ግን ተፈጸመ የተባለውን የአየር ድብደባ አስተባብሏል። በኦሮሚያ ክልል ምስራቅ ወለጋ እና ሆሮ ጉድሩ ዞኖች በሲቪል ሰዎች ላይ የሚፈጸሙ ጥቃቶች ብሔር ተኮር ወደሆነ የእርስ በርስ ግጭት ሊያመሩ ስለሚችል መንግስት በቂ የጸጥታ ኃይሎችን በአፋጣኝና በቋሚነት እንዲያሰማራ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። በትግራይ ኃይሎች በቁጥጥር ስር በሚገኙ የአማራ ክልል አካባቢዎች የአስገድዶ መድፈር ድርጊት መፈጸሙን ተፈናቃዮች ተናገሩ። ተፈናቃዮች እንደሚሉት በጦርነቱ ዳፋ ምግብ ጠፍቶ ረሃብ ተከስቷል። የሶማሌ ክልላዊ መንግስት ዛሬ ሲመሰረት አቶ ሙስጠፌ መሐመድ ፕሬዚደንት ሆኖ ተሾሙ። በኦሮሚያ ክልል ቦረና ዞን በዝናብ እጥረት ምክንያት በተከሰተ ድርቅ ከዘጠኝ ሺህ በላይ የቤት እንስሳት መሞታቸውን አንድ የአካባቢው ባለስልጣን ለዶይቼ ቬለ ተናገሩ። ዜናው በዝርዝር የኢትዮጵያ መከላከያ ሰራዊት በትግራይ ክልል ዋና ከተማ መቀለ ዛሬ ሰኞ የአየር ድብደባ መፈጸሙን የግብረ ሰናይ ድርጅቶች ሰራተኞችና ዲፕሎማቶች ተናገሩ። የኢትዮጵያ መንግስት ግን ተፈጸመ የተባለውን የአየር ድብደባ አስተባብሏል። በከተማው የሚገኙ ሁለት የግብረ ሰናይ ድርጅቶች ሰራተኞች የአየር ድብደባው መፈጸሙን በአጭር የጽሑፍ መልእክት ለፈረንሳይ ዜና አገልግሎት ገልጸዋል። ሌሎች ሁለት ዲፕሎማቶችም ጥቃቱ መፈጸሙን እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። በዘገባው መሰረት የመጀመሪያው ድብደባ ዛሬ ሰኞ ጠዋት በመቀለ ዳርቻ ሲሚንቶ ፋብሪካ ከሚገኝበት አካባቢ ተፈጽሟል። ሁለተኛው ድብደባ ዛሬ እኩለ ቀን በመቀለ ማዕከላዊ ክፍል ባለስልጣናት የሚያዘወትሩት ፕላኔት ሆቴል አካባቢ እንደተፈጸመ የዜና ወኪሉ ዘግቧል። የአይደር ሪፈራል ሆስፒታል ድንገተኛ ህክምና ክፍል ኃላፊ አቶ አበበ ሀፍቱ ሁለት ጊዜ ተፈጸመ በተባለው የአውሮፕላን ድብደባ የተጎዱ ስምንት ሰዎች ወደ ሆስፒታሉ ማምራታቸውን ለዶቼ ቬለ ተናግረዋል። ከጠዋቱ ሶስት ሰዓት ተኩል አካባቢ ነበር ያጋጠመው። በሞሶቦ ሀሬና በሚባለው አካባቢ ሲመጡብን ሁለቱ በህይወት አልነበሩም። አንዱ ግን ወደ ድንገተኛ ክፍል ገብተዋል። ሁለቱም ህጻናት ናቸው። የአስራ ሁለት እድሜ ና የአስራ አራት እድሜ እና ሁለተኛ ያጋጠመው የፕላኔት አካባቢ ና ከፕላኔት ጀርባ ከአምስት በሽተኞች በላይ መጥተውብናል። አምስቱም ያው በድንገተኛ ክፍል ህክምና ይደረግላቸው ነው ያለው። የኢትዮጵያ መንግስት ግን ተፈጸመ የተባለውን የአየር ድብደባ አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ኃላፊ ለገሰ ቱሉ መንግስት ለምን የራሱን ከተማ ያጠቃል? መቀለ የኢትዮጵያ ከተማ ነች ሲሉ ለሬውተርስ ተናግረዋል። በኦሮሚያ ክልል ምስራቅ ወለጋ እና ሆሮ ጉድሩ ወለጋ ዞኖች በሲቪል ሰዎች ላይ የሚፈጸሙ ጥቃቶች ብሔር ተኮር ወደሆነ የእርስ በርስ ግጭት ሊያመሩ ስለሚችል መንግስት በቂ የጸጥታ ኃይሎችን በአፋጣኝና በቋሚነት እንዲያሰማራ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ኮሚሽኑ ማሳሰቢያውን የሰጠው የኦሮሚያ ልዩ ኃይል ለሌላ ስራ አካባቢውን ለቆ መውጣቱን ተከትሎ በምስራቅ ወለጋ ሐሮ አዲስ ዓለም ቀበሌ ከመስከረም 30 ቀን ጀምሮ ሲቪል ሰዎች በኦነግ ሸኔ ታጣቂዎች መገደላቸውን ነዋሪዎች ከተናገሩ በኋላ ነው። በዚሁ ግድያ ምክንያት በኢ መደበኛ አደረጃጀት የተደራጁ የተወሰኑ የአካባቢውና አጎራባች ክልል ነዋሪዎች በሲቪል ሰዎች ላይ በፈጸሙት ጥቃት በርካታ ሰዎች መገደላቸውን የተጎጂዎች ቤተሰቦችና የአካባቢው አስተዳደር እንደተናገሩ ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው በዚያው በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን በአሙር ወረዳ የአካባቢው ነዋሪዎች በሆኑ እና ራሳቸውን ከጥቃት እንዲከላከሉ በሚል መሳሪያ እንዲታጠቁ ስለመደረጋቸው ወይም እንደተፈቀደላቸው በሚል ነገር የአካባቢው ነዋሪዎች ከነሐሴ 12 2013 ጀምሮ በተፈጸሙ ጥቃቶች በተመሳሳይ በርካታ ሲቪል ሰዎች ተገልለዋል። ግድያዎቹ የብሔር ማንነትን መሰረት አድርገው አንድ ጊዜ በአማራ ብሔር ተወላጆች፣ ሌላ ጊዜ በኦሮሞ ብሔር ተወላጆች ላይ የሚፈጸሙ በመሆናቸው በሁለቱ ብሔር ተወላጆች መካከል ከፍተኛ ውጥረትና የእርስ በርስ ግጭት ስጋትን እንደፈጠረ ኮሚሽኑ አስጠንቅቋል። ግጭቱ ሙሉ በሙሉ ባህሪውን በመቀየር ወደ የእርስ በርስ ግጭት እንዳይለወጥና የአካባቢው ሰላምና ደህንነት ሙሉ በሙሉ እስኪረጋገጥ ድረስ በቂ የጸጥታ ኃይሎች በተለይ ለግጭትና ጥቃት ተጋላጭ ሆኑ አካባቢዎች ላይ በቋሚነት ተመድበው መንግሥት የሁሉንም ነዋሪዎች ደህንነት የማስጠበቅና ከጥቃት መከላከል ግዴታና ኃላፊነቱን እንዲወጣ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ አሳስበዋል። በትግራይ ኃይሎች ቁጥጥር ስር በሚገኙ የአማራ ክልል አካባቢዎች የአስገድዶ መድፈር ድርጊት መፈጸሙን ተፈናቃዮች ተናገሩ። ተፈናቃዮቹ እንደሚሉት በጦርነቱ ዳፋ ምግብ ጠፍቶ ረሃብ ተከስቷል። ሬውተር ሲያነጋግራቸው ሀብታ ማዕከል የተባሉ እናት የሶስት ዓመት ልጃቸው በተመጣጠነ ምግብ እጦት ሳቢያ ሕይወቷ እንዳለፈ ተናግረዋል። በአካባቢው እንደገና ባገረሸው ውጊያ ምክንያት የተጣበቡ መጠለያዎችና ትምህርት ቤቶች ተጨማሪ ተፈናቃዮች ሊቀበሉ እንደሚችሉ የአካባቢው ባለስልጣናት አስጠንቅቀዋል። ዲፕሎማቶች እንደገና ያገረሸው ውጊያ ኢትዮጵያን የበለጠ አለመረጋጋት ውስጥ ይከታል፣ በትግራይና ውጊያ በተዛመተባቸው የአማራና የአፋር ክልሎች ያለውን ረሃብም ያባብሳል የሚል ስጋት እንዳላቸው ሬውተርስ ዘግቧል። ከመኖሪያ ቀያቸው የተፈናቀሉት ሀብታ ማከለ በትግራይ ኃይሎች ቁጥጥር ስር በሚገኙ የአማራ ክልል አካባቢዎች በቂ ምግብ አለመኖሩንና መድኃኒቶች ከመደብሮች መዘረፋቸውን ተናግረዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ግን ከሀብታ ማከለ ቀዬ የትግራይ ኃይሎች መድኃኒት አልዘረፉም ሲሉ አስተባብለዋል። ካሳሁን አማራ የተባሉ ተፈናቃይ ገበሬ በበኩላቸው ውጊያው የአካባቢውን እንቅስቃሴ እንዳቆም አስረድተዋል። የሞተው ሙቷን ያለው በአካላችን ምኖር ሙተናል። ምን ነው ያሉትን የተረፉትን ባወቅ ነው። አንደኛ ራብ ስቃ ያለ እስካሁን የሚበላ የለም። ጦሩ ቤስታቸውም እስካሁን በራብ ያለ ቆዮች አሉ። ምንም የለም። ዝግ ነው። ገበያም የለ ምንም የለ ዝግ ስለሆነ ውጌ። የገጠሙት ሁለቱ ኃይሎች አንዱ ሌላውን የሰብአዊ መብት ጥሰትና የከፋ በደል በመፈጸም ይከሳሉ። መርሳ ከተባለች ከተማ ተፈናቅለው በመጠለያ የሚገኙት የ28 ዓመቷ ሰዓዳ በመኖሪያ ቤታቸው ጥቃት እንደተፈጸመባቸው ተገደው መደፈራቸውንም ለሬውተርስ ተናግረዋል። እኛ እየተሰደር ነው ልንሞትም ልንገልም ነው ተብለን ነው ከበረሃን የወጣ ነው እና የፈለግኩትን ማድረግ እችላለሁ፣ መግደልም እችላለሁ አለኝ። ጥይቱን ከእኔ ላይ ሲደግን፣ አለበለዚያ በቃ እገልሻለሁ ሲለኝ፣ እሺ አልኩት። እሺ ገንዘብ አንጭ። እሺ በቃ አንቺን እፈልጋለሁ አለኝ። በቃ የፈለግከውን አድርግ፣ እሺ አልኩት እና ደፈረኝ ከዛ በመጨረሻም በቃኔ ህይወቴን ከማጣሽ ያልኩት ልበሽ ልበሽ ያለ እሺ እሺ በቃኔ። እዛ ጊዜ ተደናግጨ ነበረ። በጣም እኔ ህይወት የላጣ ነው ብዬ በጣም ፈርቼ ነበረ። የሕወሓት ቃል አቀባይ አቶ ጌታቸው ረዳ ጉዳዩን እንደሚጣራ ገልጸው የአንድ ሰው ድርጊት የትግራይ ኃይሎችን በሙሉ ሊያስ ወነጅል እንደማይገባ ተናግረዋል። የሶማሌ ክልላዊ መንግስት ዛሬ ሲመሰረት አቶ ሙስጠፌ መሐመድ ፕሬዚዳንት ሆነው ተሾሙ። ባለፈው መስከረም 20 ቀን በተካሄደው ምርጫ ያሸነፈው ብልጽግና ፓርቲ ዛሬ ሰኞ የክልሉን መንግስት መስርቷል። ክልሉን በምክትል ፕሬዝደንትነት ሲመሩ የቆዩት አቶ ሙስጠፌ መሐመድ ዑመር በፕሬዚዳንትነት ለሚቀጥሉት አምስት ዓመታት እንዲያገለግሉ ዛሬ በይፋ ስራ በጀምረው ምክር ቤት ተሾመዋል። አቶ ኢብራሂም ዑስማን የክልሉ ምክትል ፕሬዝዳንት ሆነው በምክር ቤቱ ሹመታቸው ጸድቋል። ከፕሬዚዳንቱና ምክትል ፕሬዝዳንቱ ሹመት ቀደም ብሎ አዲስ መሰረታው የክልሉ ምክር ቤት ወይዘሮ አያን አብዲ አፈ ጉባኤ፣ አቶ ኢብራሂም ሐሰን አሊ ምክትል አፈ ጉባኤ ሆነው ተመርጠዋል። ይህ ዶይቸ ቨለ ነው። በኦሮሚያ ክልል ቦረና ዞን በዝናብ እጥረት ምክንያት በተከሰተ ድርቅ ከዘጠኝ ሺህ በላይ የቤት እንስሳት መሞታቸውን አንድ የአካባቢው ባለስልጣን ለዶቸቨለ ተናገሩ። በቦረና ዞን ዳስ ወረዳ የእንስሳት ሀብት ቢሮ ባልደረባ የሆኑት ዶክተር ፍራኦል ዋቆ እንዳሉት ከ21 ሺህ በላይ ከብቶች ያለ ሰው ድጋፍ መንቀሳቀስ የማይችሉበት ደረጃ ላይ ደርሰዋል። በኢትዮጵያ ጎረቤት ኬንያ የተከሰተ ድርቅ 2.1 ሚሊዮን የአገሪቱ ዜጎችን እርዳታ ጠባቂ አድርጓል። ከኬንያ በሚዋሰነው የኢትዮጵያው ቦረና ዞን ወራት ገደማ በፊት ጀምሮ ጉዳት ማድረስ መጀመሩን የዳስ ወረዳ የእንስሳት ሀብት ቢሮ ባልደረባ ዶክተር ፍራኦል ዋቆ ለዶቸቨለ ተናግረዋል። የሆነበት ዋነኛው ምክንያት የመኸር ዝናብ በበቂ ሁኔታ ባለመዝነቡ፣ ከሱም ቀድሞ የበልግ ዝናብ ባለመዝነቡ ምክንያት ነው የተከሰተው። የዝናቡ እጥረት እንዳይሆኖ በመንግስት በኩል የበጋ ወቅት ላይ ሊከሰት የሚችል የመኖ እጥረትን ለመከላከል አስቀድሞ በቂ ዝግጅት አልተደረገም። ከዛ ቀጥሎ ደግሞ ጉዳቱ ከደረሰ በኋላ በኦሮሚያ ክልል መንግስት በኩል አፋጣኝ ምላሽ አልተሰጠም። በዚህ ምክንያት ጉዳቱ አሁን ከፍተኛ ደረጃ ደርሰዋል። እስከ ትላንትናው ድረስ ባለው መረጃ መሰረት ዘጠኝ ሺህ ስድስት መቶ ሰባ ዘጠኝ ከብቶች ሞተዋል። አንድ ሺህ አካባቢ ከብቶች ያለ ሰው ድጋፍ መንቀሳቀስ የማይችሉበት ደረጃ ላይ ደርሰዋል። እስከ ትላንት ባለው መረጃ መሰረት ከቦረና ዞን በአጠቃላይ ዶክተር ፍራኦል የዞኑን መረጃ ጠቅሰው እስከ አምስት መቶ ሺህ የሚደርስ ሰው የውሃ አስራ ሰባት ሺህ ገደማ ደግሞ የምግብ እጥረት እንደገጠመው ተናግረዋል። በድርቅ ምክንያት ለተጠቁ የአካባቢው ነዋሪዎች ምግብ፣ ለእንስሳት መኖና ውሃ እየቀረበ መሆኑን ያረጋገጡት ዶክተር ፍራኦል ከጉዳቱ መጠን አንጻር በቂ አይደለም ሲሉ ተችተዋል። በኢትዮጵያ ግብርና ሚኒስቴር የእንስሳት ሀብት ዘርፍ ሚኒስቴር ዴኤታ ዶክተር ጥቁሩ ረጋሳ ችግሩ በሂደት እየበረታ የመጣ እንጂ በአንድ ጊዜ የተከሰተ እንዳልሆነ ለዶቸቨለ ተናግረዋል። ድርቁ ያስከተለውን ጉዳት በተመለከተ ሪፖርት ለመስሪያ ቤታቸው መድረሱን ያረጋገጡት ዶክተር ፍቅሩ እገዛ እየቀረበ መሆኑን አስረድተዋል። የተወሰኑ ወረዳዎች ላይ የዝናብ መዘግየት ነበረና ከሱ ጋር ተያይዞ ደግሞ የመኖ ውጥረት፣ አንዳንድ ቦታዎች ላይ ደግሞ የእንስሳትም የሰውም ውሃ አቅርቦት ችግር ነበረ ያንን አሁን ያው ከተሰማ ጊዜ ጀምሮ ሞቢላይዝ የተደረገ ነው የነበረው አሁንም በስፋት እየተካሄደበት ነው መኖም የማድረሱም ስራ። የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ኮሊን ፓውል በኮቪድ-19 ሳቢያ በሰማንያ አራት ዓመታቸው ከዚህ ዓለም በሞት ተለዩ። ቤተሰቦቻቸው ሕልፈተ ሕይወታቸውን ይፋ ባደረጉበት የፌስቡክ መግለጫ ድንቅ ባል፣ ወዳጅ፣ አባት፣ አያትና ታላቅ አሜሪካዊ አጣን ብለዋል። ይህ ዶይጀቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ መከላከያ ሰራዊት በትግራይ ክልል ዋና ከተማ መቀለ ዛሬ ሰኞ የአየር ድብደባ መፈጸሙን የግብረ ሰናይ ድርጅት ሰራተኞችና ዲፕሎማቶች ተናገሩ። የኢትዮጵያ መንግስት ግን ተፈጸመ የተባለውን የአየር ድብደባ አስተባብሏል። በትግራይ ኃይሎች ቁጥጥር ስር በሚገኙ የአማራ ክልል አካባቢዎች የአስገድዶ መድፈር ድርጊት መፈጸሙን ተፈናቃዮች ተናገሩ። የሶማሌ ክልላዊ መንግስት ዛሬ ሲመሰረት አቶ ሙስጠፌ መሐመድ ፕሬዝዳንት ነው ተሾሙ። ዜናው በዚሁ አበቃ። ጤና ይስጥልኝ።